የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የአሜሪካ ድምፅ የምሽት ዝግጅታችን አሁን ጀመረ። ¶¶ በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ ሁለት ሴት አዳጊዎች ሲደፈሩ የሚያሳየው ቪዲዮ ከተለቀቀ በኋላ ተጎጂዎቹ ባጋጠማቸው መሸማቀቅ ትምህርት እስከማቋረጥ መድረሳቸው ተገለጸ። በዚህ ምክንያት አሁን ወደ ውጭ አልወጣም። ምስሉን ብዙ ሰው ስላየው ወንዶች በተለይ በመንገድ ላይ ሲሄድ ይዘልፉኛል። እናቴ በዚህ ድርጊት በጣም አዝናለች ትምህርቴንም በዚህ ውትቻለሁ። ልቤ በጣም ነው ያዘነው። አሁን ጠዋትና ማታ አለቅሳለሁ። የሰማችኋቸው ከተጎጆች መካከል አንዷ የሆነችውን እና እናቷን ለአሜሪካ ድምፅ የሰጡትን አስተያየት ተከታትሎ ነበረ። ሙሉ ዘገባው በምሽቱ አብይ ርዕስ ወደ እናንተ የሚደርስ ነው የሚሆነው። ሐሙስ፣ ጥቅምት 21 2017 ዓ ም ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አምሽታችኋል? የአሜሪካ ድምፅ የምሽቱ ዝግጅታችን ጀመረ። አስፈማየን እያስተናግድኳችሁ እስከ ምሽቱ አራት ሰዓት ድረስ አብሬያችሁ ቆያለሁ። ለዓለም ዜናዎቹ አሉላ ከበደ ዚህ አብሮኛለሁ። የስቱዲዮ ስርጭቱ የሚቆጣጠርልን ደግሞ ኤልያስ አስማረ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አትቪ አማሪክ ላይ በቀጣይ እየተከታተላችሁን እስከ ምሽቱ አራ ሰዓት ድረስ አብራችን እንድታመሹ እንጋብዛለን። አሁን ቀጥታው ወደ ዓለም ዜናዎች ነው የምናመረው። አሉላ ይጠብቃችኋል። ጤና ስጥልኝ። እንደምናመሻችሁ ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን ኤላን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ችሎት ሳይገኙ ቀሩ። የጎርፍ አደጋ የ158 ሰዎች ሕይወት ባጠፋባት ስፓኝ አስከሬን ፍለጋው መቀጠሉ ተነገረ። የመካከለኛው ምስራቅ ግጭቶች ዘላቂ ጠባሳ ይተዋሉ አለ የዓለሙ የገንዘብ ድርጅት አይኤምኤፍ። አሁን ወደ ዝርዝሩ እንዘልቃለን። ኢላን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ዛሬ ችሎት ሳይገኙ ቀርተዋል። የመስክ የፊታችን ጥቅምት 26 ከሚካሄደው የዩናይት ስቴትሱ ፕሬዚዳንታዊ ምርጫ አስቀድሞ ለመራጮች የሚሰጡትን የ1 ሚሊዮን ዶላር ስጦታ አስመልክቶ የቀረበባቸውን ክስ ከሚሰማው የፔንስልቬንያ ችሎት መክፈቻ ላይ ነው ሳይገኙ የቀሩት። ይህም ችሎት በመናቅ የመከሰስ አደጋ ሊደቅን መቻሉ ተመልክቷል። የሪፐብሊካኑ እጩ ዶናልድ ትራምፕን የሚደግፉት ቢሊዮነር ኤላን መስክ በትራምፕና በዲሞክራቷ እጩ ካማላ ሀሪስ መካከል ብርቱ ፍክክር ከሚታይበትና አንድ ሳምንት የማይሞላ ጊዜ ከቀረው ፕሬዝዳንታዊ ምርጫ አስቀድሞ ከፍተኛ መጠን ያለው ገንዘብ በስጦታ መልክ ለመራጮች የሚሰጡበት ድርጊታቸውን እንዲገቱ የፊላደልፊያ ወረዳ አቃቢ ሕግ ላሪ ክራስነር ያቀረቡትን ክስ ከሚያዩት ዳኛ ፊት እንዲቀርቡ ታዘው ነበር። ይሁን እንጂ መስክ ችሎቱ ዛሬ ከጠዋቱ አራት ሰዓት ላይ ሲጀምር እንደ ታዘዙት በፍርድ ቤቱ አልተገኙም። ትልቁ የዓለማችን ባለጸጋ ዳኛው አንጌልዮ ፎግሊታ በችሎት በመናቅ ተጠያቂ ካደረጓቸው ቅጣት ሊጠብቃቸው ይችላል። በሌላ በኩል መስክ ጉዳዩን ወደ ፌደራሉ ችሎት እንዲዛወርላቸው ጠይቀዋል። ይህም እገዳው እንዲዘገይና ለመራጮች ስጦታ በመስጠቱ እንዲቀጥሉ የሚያስችል እድል የሚፈጥር ዘዴ ነው ተብለዋል። ለዋና አቃቢ ሕግነት በተወዳደሩበት ወቅት ለዲሞክራቶች ያላቸውን ድጋፍ ያንጸባረቁት ክራስነር የቴስላን ዋና ስራ አስፈጻሚ መስክንና ለፖለቲካ ድጋፍ ያቋቋሙትን አሜሪካ ፓክ የተባለ ቡድናቸውን በመራጮች ላይ ተጽዕኖ ለማሳደር በታለመ ህገወጥ ስራ ነው የወነጀሉት። መስክ የአንድ ሚሊዮን ዶላሩን ቼክ የነጻ ንግግርና የጦር መሳሪያ ባለቤትነት መብቶችን ለመደገፍ ቃል ከገቡ ሰዎች ውስጥ የሎተሪ ዕጣ ለደረሳቸው ሲሰጡ መቆየታቸው ነው የተዘገበው። የጎርፍ አደጋ የ158 ሰዎች ህይወት ባጠፋባት እስፓኝ አስከሬን ፍለጋው ቀጥሏል። የአደጋ ጊዜ ሠራተኞች 155ቱ ከምስራቃዊ ቫሌንሲያ ግዛት የሆኑበት እስካሁንም በተረጋገጡት መረጃዎች መሰረት በጠቅላላው 158 ሰዎችን ሕይወት በቀጠፈው በስፓኝ በደረሰው በዚህ ከባድ የጎርፍ መጥለቅለቅ አደጋ በህንጻ ፍርስራሽ ከተቀበሩና ጎርፉ ከወሰዳቸው ተሽከርካሪዎች ውስጥ የአስክሬን ፍለጋ ስራው ቀጥሏል። በዚያች አገር ታሪክ በገዳይነቱ ከሁሉ የከፋ መሆኑ የተነገረለት የተፈጥሮ አደጋ ያስከተለው የውሃ ናዳ ከከምረው ጭቃና ከፍርስራሽ የሚወጡት አሳዛኝ ዜናዎች አላበቁም። ጎርፎ ያስከትለው ጉዳት ሱናሚ በመባል የሚታወቀውንና የመሬት መንቀጥቀጥን ተከትሎ የሚደርስ እጅግ አደገኛ ማዕበል የሚያስከትለውን አደጋ የሚያስታውስ ነው ተብሏል። በሕይወት የተረፉት የሟች ወዳጅ ዘመዶቻቸውን በአደጋው የተቆራረጠ አካል ለመሰብሰብ አሳዛኝ እጣ መዳረጋቸውም ተመልክተዋል። ከሜዲትራኒያን ባህር ዳርቻ ከባርሴሎና በስተደቡብ በሚገኘው ቫሌንሲያ በደርዘን ከሚቆጠሩ መንደሮችና የመኖሪያ አካባቢዎች ተሽከርካሪዎች አንዳቸው በሌላው ላይ ተነባብረው ከስራቸው የተነቀሉ ዛፎች እና የኤሌክትሪክ ምሰሶዎች ወዳድቀው እንዲሁም የቤት እቃዎች ተከምረው ይታያሉ። የገቡበት ያልታወቁ ሰዎች አጠቃላይ ቁጥር እስካሁን በውል ካለመለየቱን ባሻገር የተጎጂዎች ቁጥር ከተነገረውም ሊጨምር እንደሚችል ተዘግቧል። የመካከለኛው ምስራቅ ግጭቶች ጠባሳ ዘላቂ ጠባሳ ይተዋሉ ሲል የዓለሙ ገንዘብ ድርጅት አይኤምኤፍ አሳሰበ። ጋዛ፣ ሊባኖስ እና ሱዳን አሁንም ድረስ እየተካሄዱ ባሉ ግጭቶች ከደረሰባቸው ውድመት ለማገገም አስርት ዓመታት ይወስድባቸዋል ሲል የዓለሙ ገንዘብ ድርጅት በዛሬ ዕለት በሰጠው መግለጫ የአገሮችን እድገት የተመለከቱ ትንበያውን ዝቅ አድርጓል። የእስራኤል ጦር ኃይል በጋዛ ሰርጥ በሐማስ እንዲሁም ሊባኖስ ውስጥ በሄዝቦላ ላይ የከፈታቸው ጦርነቶችና የሱዳኑ የእርስ በርስ ጦርነት ዘላቂ ተጽዕኖ የሚያሳድሩ ናቸው ሲል አስጠንቅቋል። ዓለም አቀፉ የገንዘብ አበዳሪ ተቋም አያይዞም ግጭቶቹ የሚያደርሱት ጉዳት ፈጥኖ የማይሽር ዘላቂ ጠባሳ ጥሎ የሚያልፍ ነው ብለዋል። አይኤምኤፍ እየተገባደደ ባለው የአውሮፓውያኑ 2024 ውስጥ በመካከለኛው ምስራቅና በሰሜን አፍሪካ ይዘገባል በሚል ሰጥቶት የነበረውን የእድገት ትንበያ ወደ ሁለት ነጥብ አንድ በመቶ ዝቅ በማድረግ ለዚህም ምክንያቱ ጦርነትና የነዳጅ ምርት መቀነስ ያስከትለው መሆኑን አመልክተዋል። የድርጅቱ የመካከለኛው ምስራቅና የመካከለኛው ሲያ ጉዳዮች ዲሬክተር ጂሃድ አዙር ዛሬ ዱባይ ላይ ለጋዜጠኞች በሰጡት መግለጫ የአዝነው አመት በሰው ልጆች ላይ እጅግ አሰቃቂ ጉዳትና ዘላቂ ኢኮኖሚያዊ ውድመት ያስከተሉ ግጭቶች የተስተናገዱበት ፈታኝ አመት ነበር ብለውታል። በመጨረሻም ቻይና ፓኪስታን ስለሚገኙ ዜጎቿ ደህንነት የሰጠችውን አስተያየት ፓኪስታን ግራ የሚያጋባ አለችው። ቤጂንግ በዚያች አገር ያሉ ዜጎቿን ደህንነት አስመልክቶ የሰነዘረችውን ትችት ውድቅ ያደረገችው ፓኪስታን ግራ የሚያጋባና በጎረቤት አገሮች መካከል መሠረት የጣለ ዲፕሎማሲያዊ ስርዓትን የሚቃረን ነው ብለዋለች። የውጭ ጉዳይ ሚኒስትር ቃል አቀባይ ሙምታዝ ባሎክ እስላማባድ ላይ በተካሄደው ሳምንታዊ ጋዜጣዊ መግለጫ ወቅት ሲናገሩ የሀገራቸው መንግስት በፓኪስታን ለሚገኙ የቻይና ዜጎች በዚያ ስለሚካሄዱ ፕሮጀክቶችና ተቋማት ደህንነት መረጋገጥ ትኩረት ይሰጣል ብለዋል። ባሎኪን የተናገሩት ፓኪስታን በሀገሯ ለሚገኙ በርካታ ቻይናውያን ሰራተኞች መገደል ምክንያት ተጠያቂ በሆኑ ታጣቂዎች ላይ እርምጃ መውሰድ አለባት ሲሉ በኢስላማባድ የቻይና አምባሳደር ጂያንግ ዛይዶንግ የሰነዘሩትን ያልተለመደ ማሳሰቢያ ተከትሎ ነው። ጃንግ ሁከቱን ተቀባይነት የሌለው ሲሉ ቤልት ኤንድ ሮድ በተሰኘው የቻይናዊ መሠረተ ልማት ግንባታ ይደናቀፋል ሲሉም አሳስበዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት። ለዓለም ዋና ዋና ዜናዎች አሉላ ከበደን አመሰግናለሁ። አድማጮቻችንና ተመልካቾቻችን እየተካተላቸው የምትገኙት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ እየተላለፈላቸው የሚገኘውን የሐሙስ ምሽት ዝግጅታችን ነው። እያስተናግድኳቸው ያለው ታስማማየ ነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያው ናት። የምሽቱ ዝግጅት ዋና አዘጋጅ ደግሞ ጽዮን ግርማ ናት። እስከ ዝግጅቶቻችን ድረስ አብራችሁን ትቆዩ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ውስጥ ሁለት ሴት አዳጊዎች ሲደፈሩና አሰቃቂ ጾታዊ ጥቃት ሲደርስባቸው የሚያሳየው ቪዲዮ ከተለቀቀ በኋላ ተጎጂዎቹ ባጋጠማቸው ማሸማቀቅ ትምህርት እስከ ማቋረጥ እንዳደረሳቸው ከተጎጂዎች አንዷ የሆነችው የሰባተኛ ክፍል ተማሪ ገለጸች። በጉልበት ስራ የሚተዳደሩት የአንደኛዋ ተጎጂ እናት በልጃቸው ላይ በደረሰው ጥቃት ክፉኛ እንዳዘኑ ገልጸው ፍትህ ለማግኘት አቤት ማለታቸውንም ተናግረዋል። ድርጊቱን ፈጽመዋል በተባሉ ግለሰቦች ላይ ጸጥታ አካላት እርምጃ መውሰዳቸውን የነቀብቴ ከተማ ሴቶችና ሕጻናት ጽፈት ቤት የህግ ባለሙያ ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ተጨማሪ አለው። እሁድ ጥቅምት 17 ቀን 2017 ዓ ም ምሽት ጀምሮ በማህበራዊ ሚዲያ ላይ የተሰራጨው አሰቃቂ ቪዲዮ ሁለት አዳጊ ሴቶች በሁለት ወንዶች የመደፈር ጥቃት ሲደርስባቸው ያሳያል። ይህ የአሜሪካ ድምፅ በተመለከተው 42 ሰከንድ በሚቆየው ቪዲዮ ውስጥ ሁለት አዳጊ ሴቶች በሁለት ወንዶች ሲደፈሩ የሚያሳይ ነው። አንደኛዋ የድፋሪዋን ስም እየጠራች እንዲተዋስት ለምን ይሰማል። አዳጊዎቹም በእፍረትና በመሸማቀቅ አንገታቸውን በጉልበታቸው ውስጥ ቀብረው ይታያሉ። ሌሎች በርካታ ወንዶችም ሁኔታውን በስልካቸው ሲቀርሱ ይታያል። የአሜሪካ ድምፅ ድርጊቱ የተፈጸመው የት እንደሆነ ለማወቅ ባደረገው ማጣራት ድርጊቱ እሁድ መስከረም 7 ቀን 2017 ዓ ም በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ መከሰቱን ከተጎጂዎቿ አንዷ ከሆነው አዳጊ ቤተሰብ ሰምተዋል። ስሟን የማንገልጻት አዳጊ እና የሰባተኛ ክፍል ተማሪ የሆነችው ተጎጂ በዕለቱ ነቀምቴ ከተማ ማረሚያ ቤት ጀርባ ባለ ቦታ በእርሷና በሴት ጓደኛዋ ላይ ጥቃቱ መፈጸሙን ገልጻለች። ጥቃቱም እንዴት እንደተፈጸመባቸው ስታስረዳ መስከረም ሰባት ከትምህርት ቤት ወደ ቤት ሲመለሱ ከዚህ በፊት የሚያውቋቸው ሁለት የባጃጅ ተሽከርካሪ ሾፌሮች ሰላም ካሏቸው በኋላ እነርሱም በአንድ አቅጣጫ እንደሚሄዱ እንደገለጹላቸው ትናገራለች። የአዳጊዋን ድምፅ ለደህንነቷ ስንል ቀይር ነዋል። ቤት በኩል እንደምንሄድ ስንጠይቅ እነርሱም በሱ አቅጣጫ እንደሚሄዱ ሲነግሩን ተሳፈርን። ከዚያ ደን ነገር ያለበት አካባቢ ደረስን። ቦታው ለገ ኢንዱስትሪ ይባላል። ወደዚያ ከወሰዱን ልጆች አንደኛው ለልሳ ይባላል። እሱ አካባቢ ላይ ከብት የሚጠብቁ ጓደኞች አሉት። ከዚያ እሱ ገሜ የሚባል ጓደኛውን ወደ ጫካ እንድንገባ ይነግረዋል። እኔም ቢስል በጉልበት ወደ ጫካው ይዘውን ገቡ። ወዲያው አንድ ፊቱን የማላስታውሰው ትልቅ ሰው ዱላ ይዞ ልብሳችንን አስወለቀን። ከዚያ ይህ ሁሉ ሲደርስብን ሌሎች ደግሞ ቪዲዮ የቀርጹ ነበር። የሰባተኛ ክፍል ተማሪ መሆኗን የገለጸችው ይህ ታዳጊ ሴት ልጅ ጥቃቱ በሚደርስባቸው ጊዜ ቢያንስ ወደ አስር የሚገመቱ ሰዎች እንደነበሩ ገልጻ ይዟቸው የመጡት ሁለቱ የባለሶስት እግር ተሽከርካሪ ባጃጅ ሾፌሮች የመድፈሩን ጥቃት ሲያደርሱባቸው የተቀሩት ድርጊቱን በተንቀሳቃሽ ስልካቸው ይቀርጹ እንደነበረ ተናግራለች። በዚህ በደረሰባት ድርጊት መሸማቀቅ የተነሳ ትምህርቷንም ለማቋረጥ መገደዷን ትናገራለች። በዚህ ምክንያት አሁን ወደ ውጭ አልወጣም። ምስሉን ብዙ ሰው ስላየው ወንዶች በተለይ በመንገድ ላይ ሲሄድ ይዘልፉኛል። እናቴ በዚህ ድርጊት በጣም አዝናለች። ትምህርቴንም በዚሁ ትቻለሁ። በዚህ ጥቃት ከደረሰባቸው ለሴት ልጆች ሶስተኛ ልጃቸው መሆኗን የአዳጊዋ እናት ለአሜሪካ ድምፅ ተናግረዋል። መጀመሪያ እንደሰማሁ ልጄን የጥቃት ደርሶብሻል ወይ ብዬ አባብዬ ጠይቄያት ነበር አልናገራለች በህግም እንጠይቃለን ብላትም አሻፈረኝ አለች። ከዚያ ጓደኞቿ የተቀረጸውን ቪዲዮ አይተው ነገሩኝ። ከዚያም ዝም ብዬ ቁጭ እንዳለልና እንዳመለክት ነገሩኝ። ከዚያ በኋላ ጤና ጣቢያ ወስጄ አስመረምርኳትና ውጤቱን ይዤ 05 ፖሊስ ጣቢያ አስገባሁ። ይሄ ከሆነ ይኸው አሁን አንድ ወር ሞልቶታል። በጉልበት ስራ እንደሚተዳደሩ የገለጹት እናት በደረሰው ጥቃት ክፉኛ እንዳዘኑ ይናገራሉ። ልቤ በጣም ነው ያዘነው። አሁን ጧትና ማታ አለቅሳለሁ። ልጄን በየሰው ቤት ተመላልሼ እየሰራሁ ነው ያሳደግኳት። እኔ እየኖርኩበት ያለሁት እጣ ፈንታ እንዳይደርሳት ስባዝን ልጄ እንደዚህ አይነት ሁኔታ ላይ ወደቀች። አዝኛለሁ። በዚያ ላይ ትምህርቷንም ለመቀጠል አልቻለችም። መጀመሪያ ስትሄድ ልጆች አፌዙባት። ከዚያ አባብዬ ከሁለት ቀን በኋላ ስልካት አሁንም ተሰብስበው ይስቁብኛል ስላለች ቤት ነች። በሚቀጥለው ዓመት ሌላ ዘመድ ቤት ልኪያት ለማስተማር እሞክራለሁ። የነቀምቴ የከተማ ሴቶችና ሕጻናት ጽህፈት ቤት የህግ ባለሙያ ወይዘሮ ሸዋዬ ዲዳም ቪዲዮው በማህበራዊ ሚዲያ በስፋት መጋራቱን ተከትሎ መስማታቸውን ለአሜሪካ ድምፅ ተናግረዋል። በዚህ ሳምንት ማህበራዊ መገናኛ ብዙሃን ላይ በብዛት መጋራቱን ተከትሎ ነበር እኛም የሰማ ነው። ወዲያውኑ ወደ ወረዳ አንድ ፖሊስ በአካል ሄጄ ጠየቅኩ። እነርሱም ተጎጂዎች መጥተው አቤት ብለው እንደነበርና በኋላ እንዳልተመለሱ ገለጹልን። አቤቱታው መስከረም 20 ፖሊስ ጣቢያ እንደደረሰና ድርጊቱ ደግሞ መስከረም ሰባት መፈጸሙን ያወቅ ነው። ይህን ተከትሎም በድርጊቱ ተሳታፊ ናቸው የተባሉት በሕግ ቁጥጥር መዋላቸውንም ወይዘሮ ሸዋዬ ተናግረዋል። ተርካንፊን ጠላም ወዲያውኑ ነው ተጠርጣሪዎቹ በቁጥጥር ስር እንዲውሉ የተደረገው። ድርጊቱን የፈጸሙት በተንቀሳቃሽ ስልክ ቀርጸው በማህበራዊ መገናኛ ብዙሀን አሰራጭተዋል የተባሉትን ጨምሮ ስድስት ሰዎች በቁጥጥር ስር ውለዋል። የመድፈር ጥቃቱን ፈጽመዋል ከተባሉት አንደኛው ወንድ ልጅ በመፈለግ ላይ ነው። በቁጥጥር የዋሉትም ፍርድ ቤት ቀርበው ፖሊስ ምርመራ እያጣራባቸው ነው። ድርጊቱ ልብ የሚሰብር ነው ሲሉ የገለጹት ወይዘሮ ሸዋዬ ትምህርቷን ያቋረጠችው ሴት ልጅ ወደ ትምህርት ገበታዋ እንድትመለስ እየሰራንን ይላሉ። ቪዲዮ ይህን ቪዲዮ ቀርጸው በዚህ መልክ ያጋሩት ሁሉም እናትና ሴት ልጅ እህት አሏቸው። ይህ ሲሆን በጣም ልብ የሚሰብር ነገር ነው። እኔ የሴት ልጅ እናት ነኝ። በጣም አዝኛለሁ። አዳጊዋ ትምህርቷን እንዳታቋርጥ ወላጆቿ ወደ ሌላ ትምህርት ቤት አዛውረው እንዲያስተምሯት ጠይቀናቸዋል። ተጎጂዋ አብሯት ጥቃት የደረሰባት ሌላኛው ሴት ልጅ በከተማው እንደሌለች አክላ ስትገልጽ፣ ለደረሰባት ጥቃት ፍትህ እንድሰጣትም ጉዳዩን በፍርድ ቤት እየተከታተለች እንደሆነች ለአሜሪካ ድምፅ ገልጻለች። የተጎጂዋ እናትም የመንግስት የፀጥታ ኃይሎች የወንጀሉ ፈጻሚዎችን በቁጥጥር ማዋልን አመስግነው፣ ነገር ግን አሁንም በልጃቸው ላይ ጥቃት አድርሷል ያሉት ሁለተኛ ተጠርጣሪ ላይ ክትትል እንዲደረግና በቁጥጥር ውሎ ፍርድ ቤት እንዲቀርብ ተማጽነዋል። ቪኦኤ ስለዚህ ድርጊት ከምስራቅ ወለጋ ዞንና ከነቀምቴ ከተማ የጸጥታ መዋቅሮች ተጨማሪ መረጃ ለማግኘት ለቀናት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ከዋሽንግተን ዲሲ እየተላለፈላችሁ የሚገኘው የአሜሪካ ድምፅ የሐሙስ ምሽት ዝግጅታችን እንደቀጥለን ነው። ቀደም ሲል የተከታተላችሁት የምሽቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ርዕሰ ጉዳይ ከታጠቁ ኃይሎች ጋር ንግግር እየተደረገ መሆኑን ጠቅላይ ሚኒስትሩ በድጋሚ ተናግረዋል የሚለው ነው። በመንግስትና በፋኖ ታጣቂ ቡድን መካከል መግባባት ለመፍጠር የአፍሪካ ሕብረትን ጨምሮ የተለያዩ አካላት ጥረት ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። ይሁን እንጂ በተለያዩ ምክንያቶች የሰላም ጥረቶች እስካሁን እንዳልተሳኩ ጠቅላይ ሚኒስትሩ ከሕዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች በሰጡት ምላሽ ላይ አብራርተዋል። ኢትዮጵያ የቀይ ባህር ተደራሽነት ጥረቷን በሰላማዊ መንገድ እንደምትቀጥልም ጠቅላይ ሚኒስትሩ ገልጸዋል። በኢትዮጵያና በኤርትራ መንግስታት መካከል ያለውን አለመግባባት የሚያንጸባርቅ ንግግርም አድርገዋል። ኬኔዲ አባተ ዝርዝራለሁ። ጠቅላይ ሚኒስትር አብይ አህመድ ዛሬ ሐሙስ ጥቅምት 21 ቀን በተካሄደው የህዝብ ተወካዮች ምክር ቤት አራተኛ ዓመት ሶስተኛ መደበኛ ስብሰባ ላይ ተገኝተው ከምክር ቤቱ አባላት ለተነሱላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ለጠቅላይ ሚኒስትሩ ከተነሱላቸው ጥያቄዎች መካከል በኢትዮጵያ የቀጠለው የሰላም እጦት ጉዳይ የሚገኝበት ሲሆን የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት የምክር ቤቱ አባል አቶ አበባው ደሳለው ስለ ፖለቲካዊ መፍትሄ ጠይቀዋል መንግስት ይህን የሰላምና ጸጥታ ችግር ለመፍታት እየሄደ ያለው አካሄድ ወታደራዊ ነው እስካሁን ፖለቲካዊ አካሄዱን ለምን አልደፈረም ለምንድን ነው ፖለቲካዊ መፍትሄ ላይ መንግስት የደከመው ለእውነተኛ ድርድርና ውይይት በይፋ ጥሪ ያቅርቡ ችግሩ ለምንድነው ለመፍታት የማይጠጋው? ጠቅላይ ሚኒስትሩ በሰጡት ምላሽ በአማራና በኦሮሚያ ክልሎች ከሚንቀሳቀሱ ሰላም ፈላጊ ካሏቸው የታጠቁ ቡድኖች ጋራ ንግግር እየተደረገ ቢሆንም የተለያዩ ፈተናዎች እየገጠሙት ነው ብለዋል። ከዚህ ቀደም እንዳነሳሁት የተከበረው ምክር ቤት ማወቅ ያለበት ጉዳይ በአማራ አካባቢ የሚንቀሳቀሱ፣ በኦሮሚያ አካባቢ የሚንቀሳቀሱ ኃይሎች ንግግር አለን፣ ንግግር የለን እንዳይመስላቸው። ግን ንግግር የሚያደርጉና ሰላም የፈልጉትን ሰዎች እንዴት ትነጋገራለ ከዚህ መንግስት ጋር ብሎ የሚወቁ ሰዎች ደግሞ አሉ። እዚህም አሉ፣ እዛም አሉ እና እነዛ ሰላም ፈላጊዎቹ ትንሽ ደበቅ ይላሉ እንጂ ንግግር የለም ማለት አደለም። መጠየቅ ብቻ ሳይሆን ንግግርም ጀምረናል። ግን ለቀረው እርስዎም ያግዙ ነው። እኛ ምንፈልገው ሰላም ሰላም ነው። አንድ ወንድም ገለ ምን እናገኛለን በዚያ መንገድ። ማንም እንደማያሸንፈን እናቃለን። ማንም ስጋት ኖሮብን አይደለም ግን፣ ምን ያደርግልናል? እኛ ብንገዳደል ምን ፋይዳ አለው? አይጠቅምም። ነው የሚያስፈልገው ሰላም ነው። ጠቅላይ ሚኒስትሩ ከታጣቂዎች ጋራ ንግግር እየተደረገ ስለመሆኑ ከዚህ ቀደምም የተናገሩ ቢሆንም ከአማጽያን ታጣቂዎች በኩል ግን በይፋ የተሰጠ ማረጋገጫ የለም። በዛሬው የህዝብ ተወካዮች ምክር ቤት ቆይታቸው በአማራ ክልል ባለው ወቅታዊ ጉዳይ ላይ ሰፊ ማብራሪያ የሰጡት ጠቅላይ ሚኒስትሩ በክልሉ ያለው ግጭት ሰላማዊ መፍትሄ እንዲያገኝ የአፍሪካ ህብረትን ጨምሮ የተለያዩ አካላት ጥረት ማድረጋቸውንም ማብራርተዋል። አሁን ደግሞ ይናገሩ ያውጁ አሉት። ግን ሁሌ በራችን ክፍት ነው፣ ሞክረናል የአማራ አካባቢ ሰዎች አነጋግረን፣ ሽማግሌ ጠይቀን፣ ሽማግሌ ልከን፣ በአፍሪካ ዩኒየን በኢጋድ ሙከራዎች ይደረጋሉ። እርስዎም ቢያደርጉ በደስታ በደስታ እንቀበላለን። ሁሌም ሰላም ነው እኛ የምንፈልገው፣ በዛ ቢቀጥል ጥሩ ነው ብዬ ነው ማምን። ኢትዮጵያ ራሷን እንደ ነፃ አገር ከምትቆጥረው ሶማሌላንድ ጋራ የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ስለተፈጠረው ውጥረትም ከምክር ቤቱ አባል አቶ ወጌ ቁፋ ጥያቄ ተነስቶ ምላሽ ተሰጥቶበታል። ከሶማሌላንድ ጋር በተፈራረምነው የመግባቢያ ሰነድ ጋር በተያያዘ የተፈጠረን አላስፈላጊ የዲፕሎማሲ ውጥረት የማርገብ እንዲሁም የሀገራችንን ገጽታ ለማጠሸት የሚካሄደውን ዘመቻ የመክሸፍ ስራ መከናወኑን ተገልጸዋል። ክብር ጠቅላይ ሚኒስትር እነዚህን ተግባራት ምን እንደሆኑና ያመጡትንም ውጤት ብገልጹልን? ጠቅላይ ሚኒስትሩ በሰጡት ምላሽ የባህር በር ከማግኘት ባለፈ ከሶማሊያ ጋራ ምንም አጀንዳ የለንም ያሉ ሲሆን፣ ኢትዮጵያ የቀይ ባህር ተደራሽነት ፍላጎቷን ለማሳካት በሰላማዊ መንገድ ጥረቷን ትቀጥላለች ብለዋል። ሶማሌ በሺህ የሚቆጠር ሰው ነው እኮ የሞተብን፣ በሺህ የሚቆጠር ሰው እኮ የሰዋ ነው። ለጋራ ሰላም ብለን አሁን የምንፈልገው እሱ ነው። ሶማሌ አካባቢ መስከን፣ መረጋጋት፣ ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰተናል፣ እንታገሳለን። ቀልብ እንዲገዙ፣ ሰብር እንዲያደርጉ እንታገሳለን። ግን ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። በዚህ ጉዳይ ሻይ የምናደርግ ምን ደብቅ ይመስለው ካለ ተሳስተዋል። በጦርነት አንፈልግም። በኃይል አንፈልግም። ከቀይ ባህር ጋር በተገናኘ ማብራሪያ በሚሰጡበት ወቅት የምክር ቤቱ አባላት ዘለግ ባለ ጭብጨባ ያጀቧቸው ጠቅላይ ሚኒስትሩ በኢትዮጵያ ላይ ሊቃጣ የሚችል ያሉትን ወረራ የመመከት በቂ አቅም አለን ሲሉም አክለው ተናግረዋል። ይህን አስታኮ ግን ነገ ውጊያ ይነሳል በሚያስቡ ሰዎች አንዋጋም። ከማንም ጋር መዋጋት ፍላጎት የለም። ሁለተኛ ጉዳይ ኢትዮጵያ ሊወሩ ይችላሉ ሀገራት የሚል ስጋት ያለባቸው ሰዎች አልፎ አልፎ ስለሚነሱ ኢትዮጵያን ማንም ሰው ዛሬ በኃይል መውረር አይችልም። ማንም ለመመከት የሚያስችል በቂ አቅም አለን። በቂ ስንገዛ ስንሸምት የነበርንባቸውን በውጊያ ክፍተት የገጠሙ ነገሮች ማምረት ጀምረናል። እናመርታለን። ሰው አለን። ጀግኖች ነን። ሰው አንነካም። ከነኩን ግን ከነኩን ግን ለማንም አንመለስም። ስጋት የለብንም። ጠቅላይ ሚኒስትሩ ይህን ያሉት ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ከሶማሊያ ጋር ያለው ውጥረት እያየለ በሄደበት ወቅት ነው። ስምምነቱ ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ከኢትዮጵያ ጋራ በተለያየ መልኩ አለመግባባት ውስጥ ከሚገኙት ከግብፅና ኤርትራ ጋራ የሶስትዮሽ የጋራ ደህንነት ስምምነት ከሰሞኑ አስመራ ላይ መፈጸማቸው ይታወቃል። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ ግብፅና ኤርትራ የሶማሊያ ሉዓላዊነት እንዲከ በር ጥሪ አቅርበው ነበር። ሶስቱ ሀገራት በአስመራ ያደረጉትን ስብሰባ ተከትሎ ባወጡት መግለጫ ሶማሊያ የባህርና የየብስ ድንበሯን መከላከል እንድትችል እንዲሁም የግዛት ሉዓላዊነቷን ማስከበር ትችል ዘንድ የሶስቱን ሀገራት ግንኙነት ለማሳደግ ተስማምተናል ማለታቸውን መዘገባችን ይታወቃል። ጠቅላይ ሚኒስትር አብይ በዛሬው ማብራሪያቸው ከኤርትራ ጋራ ያለውን አለመግባባት የሚያንጸባርቅ ንግግርም አድርገዋል። አሁን ከኤርትራ ጋር አንዳንድ ወሬ ይነሳል። እንፈልገው ሰላም ከዛ የከፋ ነገር ካልመጣ በስተቀር በእኛ ኢኒሽቲቭ በኤርትራ ወንድሞቻችን ላይ ምንም ነገር አይፈጸምም። ጠቅላይ ሚኒስትር አብይ የህዳሴው ግድብን የኮሪደር ልማትና የኑሮ ውድነትን ጨምሮ በሌሎችም ኢኮኖሚያዊና ማህበራዊ ጉዳዮችም ላይ ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡ ሲሆን የመንግስት ሰራተኞች የደሞዝ ማሻሻያ ከተያዘው ጥቅምት ወር ጀምሮ ተግባራዊ እንደሚሆን ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ። ቀደም ሲል የዛሬ ምክር ቤት ውሎን የተመለከተውን የኬኔዲ አባትን ዘገባን ተከታት ላይ የተመለስ ነው። ቀጣዩ የትንታኔ መጽሄታችን ደግሞ የታገዱት የመቀለ ከተማ አዲስ ከንቲባ ስራቸው እንዲቀጥሉ ምክር ቤቱ ስለመወሰኑ ይመለከታል። በቅርቡ በመቀለ ከተማ ምክር ቤት ለከንቲባነት የተሾሙትና ሹመታቸው በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የታገደው የመቀለ ከተማ ምክር ቤት ዶክተር ረዳይ በረህ ስራቸው እንዲቀጥሉ የከተማዋ ምክር ቤት ወስኗል። ምክር ቤቱ ዛሬ ሀሙስ ይቅርታ ምክር ቤቱ ዛሬያም ውስጥ ባካሄዱ አስቸኳይ ጉባኤ በአወዛጋቢ የከተማ ከንቲባ ሹመት ላይ የተወያየ ሲሆን የጊዜ አስተዳደሩ ፕሬዚዳንት እግዱ እንዲያነሱ ጠይቋል። ይህ ካልሆነ ግን የምክር ቤቱ ውሳኔ እንዲተገበር ወስኗል። የክልሉ ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳ የተሾሙት ከንቲባ ህገወጥ ስልጣን በመያዝ የጊዜ አስተዳደሩ ስራ ያደናቅፋሉ ሲሉ ከሹመቱ ማገዳቸው ማስታወቃቸው ይታወሳል። ሙልጌታ ጽባ በዚህ ጉዳይ የተጨማሪ የመቀለ ከተማ ምክር ቤት ዛሬ ሐሙስ ጥቅምት 21 ቀን 2017 ዓመተ ምሕረት ባካሄደው ጉባኤ በክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የታገዱትና በቅርቡ በምክር ቤቱ የተሾሙት ከንቲባ አወዛጋቢ ጉዳይ በመወያየት ከንቲባው ስራቸውን እንዲቀጥሉ ወስኗል። ከሶስት ሳምንታት በፊት የመቀሌ ከተማ ከንቲባ ሆነው እንዲሰሩ ምክር ቤቱ ዶክተር ረዳይ በረሀ ሾሟቸዋል። የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የተሾሙት ከንቲባ ሕገወጥ ስልጣን በመያዝ የጊዜያዊ አስተዳደሩ ስራ እያደናቀፉ ናቸው በዚህም ምክንያት በከተማዋ ከንቲባ ስም እንዳይንቀሳቀሱ በማለት እንዳገዱ ባለፈው ሳምንት መጨረሻ በጻፉትና በክልሉ ብዙሃን መገናኛ በተሰራጨው ደብዳቤያቸው ገልጸው ነበር። ምክር ቤቱም በዛሬው አስቸኳይ ጉባኤ የአቶ ጌታቸው ውሳኔ በመቃወም አዲሱ ተሿሚ ከንቲባ ስራቸው እንዲቀጥሉ ወስኗል። የውሳኔው ሐሳቡ ያነበቡት የምክር ቤቱ ህግና አስተዳደር ቋሚ ኮሚቴ ሰብሳቢ ወይዘሮ አበባ ብርሃም ዝሸምናዮም ሓላፊ ስራሕ ቤት ምኽሪ የተሾሙ ኃላፊ የተከበረው ምክር ቤት ያጸደቀላቸው ስራዎችና ባጀት ለማስፈጸምና በወቅቱ የልማት ስራዎች እንዲፈጽሙ እግዱ እንቅፋት ስለሆነ በግዛዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ የተጻፈው ደብዳቤ ይህ በአስቸኳይ እንዲያነሱ እንጠይቃለን። ይህ ካልሆነ በምክር ቤት ውሳኔ እንዲተገበር እናሳውቃለን። የከተማዋ ምክር ቤት ከንቲባ የመሾም የመሻር በጀት የማጽደቅና የመቆጣጠር ስልጣኖች እንዳሉት በመጥቀስ ምርጫ እስከሚካሄድ ድረስ ኃላፊነት እንዳለው ህጎች በመጥቀስ ወይዘሮ አበባ አቅርበዋል። የውሳኔ ሀሳቡ በአብላጫ ድምፅ በሁለት ድምፅ ተአቅቦ ጸድቋል። የምክር ቤቱ አባል የሆኑት አቶ ጸጋይ ገብረ ኪዳን በበኩላቸው የከተማዋ ከንቲባ ተጠሪነቱ ለምክር ቤቱና ለክልሉ ፕሬዚዳንት ነው ብለው በዚህም መሰረት በመመካከር ነው መሾም የሚገባው ሲሉ ለአሜሪካ ድምፅ ገልጸዋል። ከዚህ አንጻር ከተፈጠረው ፖለቲካዊ ልዩነት አንጻርም ከተጀመረው የልማትና የጸጥታ ስራዎች አንጻርም ከማስቀጠል አንጻር ሲታይ አብር የመስራት ትቸገራለሁ። ስለዚህ ይሄ መስተካከል አለበት የሚል ደብዳቤን ተጻፈ እናውቃለን። ከህግ አንጻር ሲታይ የማለት ስልጣንም አላቸው። ከነዋሪያ ሁኔታ አንጻር ሲታይም የተጀመረው የልማትና የጸጥታ ስራዎችን ከማስቀጠል አንጻር ሁኔታውን ሰከን ብለን አይተን ተመካክረን ማስቀጠል ይሻላል የሚል እምነት አለኝ። የክልሉ ጊዜው አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሳምንት መጨረሻ በጻፉትና በክልሉ ብዙሃን መገናኛ በተሰራጨው ደብዳቤያቸው ለዶክተር ረዳኢ በርሀ ባሉበት ብለው የጻፉት ሲሆን ዶክተር ረዳኢ የመቀለ ከተማ ምክር ቤት በመጠቀም የአስተዳደሩን ስራ በማደናቀፍ በተሰማራ ቡድን ተመርጣችሁ ጸረ ጊዜያዊ አስተዳደሩ እየተንቀሳቀሳችሁ ናችሁ በማለት ከሰዋል። የከተማዋ ከንቲባ ተጠሪነቱ ከምክር ቤቱ በተጨማሪ ለክልሉ ርዕሰ መስተዳደር ነው ያለው የአቶ ጌታቸው ደብዳቤ ጸረ ጊዜያዊ አስተዳደሩ የተሰለፈ በአስተዳደሩ ስር ሆኖ ለመምራት አግባብነት የለውም ብለዋል። ስለዚህም በመቀለ ከንቲባነት ስም ማንኛውም አይነት ተግባር እንዳይፈጽሙ፣ ከስራቸው ያለው አመራር ደግሞ በእርሳቸው የሚተላለፍ ማንኛውም ትእዛዝ እንዳይቀበሉ አቶ ጌታቸው ማገዳቸው ይታወሳል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም። ከአሜሪካ ድምፅ ወደ እናንተ የደርስ የሚገኘው የምሽቱ የአሜሪካ ድምፅ ዝግጅታችን እንደቀጠለ ነው። በሰሜን ኢትዮጵያው ጦርነት ጉዳት የደረሰባቸው የቴሌኮም መሰረተ ልማቶችን ለመጠገን ማቀዱን የኢትዮጵያ ኮሚኒኬሽንስ ባለስልጣን አስታወቀም። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ባልቻ ሬባ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ተቋማቸው በጦርነት የተጎዱ የቴሌኮም መሰረተ ልማቶችን መልሶ ለመገንባትና ሌሎችም ተያያዥ ፕሮጀክቶችን ለማከናወን የ80 ሚሊዮን ዶላር በጀት መያዙን አመልክተዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡ አንድ የንግድና ኢንቨስትመንት ባለሙያ ደግሞ በቴሌኮም መሰረተ ልማቶች ላይ እየደረሰ ያለው ውድመት በልዩ ልዩ ዘርፎች የአገልግሎት መጓደል እያስከተለ መሆኑን ገልጸዋል። የመልሶ ግንባታ ስራውም ከውጭ ምንዛሬ ጋር የተያዘ በመሆኑ ቀላል እንደማይሆን አብራርተዋል። ገብረ ሚካኤል ገብረመድን ተጨማሪ ያለው የኢትዮጵያ ኮሚኒኬሽን ባለስልጣን ዋና ዲሬክተር ኢንጂነር ባልቻ ሬባ ለአሜሪካ ድምፅ በሰጡት ቃለ መጠይቅ። በሰሜን ኢትዮጵያው ጦርነት ምክንያት በትግራይ፣ በአማራ እና በአፋር ክልሎች በቴሌኮም የመሠረተ ልማት አውታሮች ላይ ጉዳት መድረሱን ተናግረዋል። ኢንጂነር ባልቻሬባ በጦርነቱ ወቅት የደረሰውን የጉዳት መጠን ምን ያህል እንደሆነ ተጠይቀው ቀጥተኛ ምላሽ ባይሰጡም ኢትዮ ቴሌኮም የራሱን የዳሰሳ ጥናት ማድረጉን ግን ተናግረዋል። በአጠቃላይ አሁን ለጊዜው ቁጥሩን አላስታውሰውም። መንግሥትም አጥንቱ ያቀረበበት ሁኔታ የሁሉንም ዘርፍ በማከለ መልኩ ማለት ነው። ቴሌኮምን በተመለከተም ኢትዮ ቴሌኮም የራሱን ጥናት አጥንቶ ምን ያክል ውድመት ደርሷል ወይንም እነዚህን ልማቶች በድጋሚ ጠግኖ ስራ ላይ ለማዋል ይህን ያክል ያስፈልገኛል በሚል እነሱን ፕሮፖዝ ያደረጉት ነገር አለ። በጉዳዩ ዙሪያ አስተያየት እንዲሰጡን የጠየቅናቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ሀይሉ በጦርነቱ ወቅት በቴሌኮም መሰረተ ልማት ላይ ከፍተኛ ጉዳት መድረሱን እንደሚያምኑ ተናግረው ከዚህ ጋር ተያይዞ በልዩ ልዩ የማህበራዊና ኢኮኖሚያዊ ዘርፎች የአገልግሎት መስተጓጎል አጋጥመዋል ይላሉ። መሰረተ ልማቶች ከወደሙ ከፍተኛ የሆነ ተጽዕኖ ይኖረዋል። እውቀቶችም ትራንስፈር የሚደረጉበት አንዱ እሱ ነው። ገንዘብ ልውውጥ የሚደረግበት አንዱ እሱ ነው። ለምሳሌ የባንክ ሴክተሩ በተመለከተ ከዚህ ከቴሌ ጋር ስለሆነ ትልቁን ትራንዛክሽን የሚካሄድበት ነው። የባንክ አገልግሎት አለማግኘት በራሱ የሚያመጣቸው በንግድ ላይ በኢንቨስትመንት ላይ ከፍተኛ የሆነ ተጽዕኖ አለው። በሁሉም ነገሮች ከመረጃ ጋር የተያያዙ ናቸው። መረጃ መለዋወጥ አለመቻል፣ መቀበል አለመቻል ከባድ የሆነ ችግር እንደሚያመጣ ጥርጥር የለው። ለምሳሌ ህዝብ ከመረጃ ውጪ ይሆናል። ዳታዎች መለዋወጥ ካለመቻል በራሱ የሚያመጣው ጉዳት በጣም ከፍተኛ ጉዳት ነው። ኢንጂነር ባልቻሬባ በሰሜን ኢትዮጵያው ጦርነት ከፍተኛ ጉዳት ደርሶባቸዋል ያሏቸውን የቴሌኮም መሰረተ ልማቶች ከዓለም ባንክ የምስራቅ አፍሪካ ቀጠናዊ የዲጂታል ትስስር ፕሮጀክት በተገኘ በጀት ለመጠገን መታቀዱን ተናግረዋል። በተለይ በአፋር፣ በትግራይ እና በአማራ ክልል ያሉ እዛ ብዙ ታወሮች የተጎዱ ነበሩ የፋይበር መስመሮች የተጎዱ ነበሩ። እነሱን መሰረተ ልማቶች መልሶ ለመገንባትም እንጠቀማለን ማለት ነው። የሚወዳደሩት ደግሞ ኢትዮ ቴሌኮም እና ሰፋሪ ኮም ብቻ ናቸው የሚሆኑት። ለእነሱ ጨረታ ሰጥተን እነሱ ገንብተው ሲጨርሱ እኛም እየተከታተልን በየደረሱበት ሁኔታ በምንሰጣቸው ኮንትራክት መሰረት ክፍያ እየፈጸምን የምናሰራቸው ይሆናል ማለት ነው። አቶ ከፈለኝ ኃይሉ በበኩላቸው በመሰረተ ልማቶች ላይ እየደረሰ ያለው ውድመት ተደራራቢ ጉዳት እንደሚያስከትል ገልጸው የመልሶ ግንባታ ስራውም ደግሞ ከውጭ ምንዛሪ ጋር ስለሚያያዝ ቀላል አይደለም ብለዋል። ትናንት የነበረው ኢንፍራስትራክቸር ወድሞ እንደገና አሁን አዲስ በሚተካበት ጊዜ የአዲሱ የመተኪያ ዋጋም ራሱ ከባድ የሆነ ኢኮኖሚያዊ ጫና ይፈጥራል። እንግዲህ እሱ ወደበ እንደገና ደግሞ አሁን መተኪያ ደግሞ ሌላ ያስፈልጋል ማለት ነው። ሲተካ ደግሞ እጥፍ ነው የሚሆነው ማለት ነው ጉዳቱ። ኢትዮጵያ በራሷ የቴሌኮም ኢንስትሩመንቶችን አታምርትም። እያንዳንዱ የቴሌኮም ኢንፍራስትራክቸሮች በሙሉ ከውጭ ሀገር የሚመጡ ነው። ከውጭ ሀገር ሲመጡ ደግሞ በውጭ ምንዛሪ የሚገዙ ናቸው። የኢትዮጵያ ያለባት የውጭ ምንዛሪ ችግር በግልጽ የሚታወቅ ነው። አንደኛ የውጭ ምንዛሪ ማግኘት በራሱ ችግር ነው። የተገኘውንም ለውጭ ምንዛሪ ለዚህ አሎኬት ማድረግ ወይም መመደብ ለሀገር ትንሽ ይከብዳል። ግጭቶች በየትኛውም ዘርፍ ላይ ጉዳት እያደረሱ መሆናቸውን የተናገሩት ባለሙያው ተፋላሚ ኃይሎች ችግሮቻቸውን በሰላም እንዲፈቱ እንዲፈቱና ማህበራዊ መሰረተ ልማቶችንም የጥቃት ኢላማ እንዳያደርጉ ተማጽነዋል። ግጭት ውስጥ ተሳታፊ የሆኑ አካሎች የመጀመሪያ ተግባራቸው ሊሆን የሚችለው ወደ ሰላም መጥተው መነጋገር የሚችሉበትንና ጦር መሳሪያ ውጭ በሰላማዊ ድርድር መነጋገር የሚቻልበትን ነገር ማድረግ ነው። ይሄ መጀመሪያው ነገር። ሁለተኛ ደግሞ የመሰረተ ልማቶችን የግጭት ሜዳ ማድረግ ዓለም አቀፍም ተጠያቂነት የሚያመጣ ስለሆነ ማንኛውም አካል ጥበቃ ሊያደርጉለትም ይገባል ብዬ አስባለሁ ማህበራዊ መሰረተ ልማቶችን ኢላማ ማድረግ የለባቸውም ነው። የኢትዮጵያ ኮሚኒኬሽን ባለስልጣን ተቆጣጣሪ አካል በመሆኑ በመሰረተ ልማት ግንባታ እንደማይሳተፍ የተናገሩት ዋና ዲሬክተር ባልቻ መስሪያ ቤታቸው ወደፊትም ገንዘብ እያፈላለገ ለቴሌኮም ተቋማቱ ድጋፍ በመስጠት በገጠር አካባቢዎች የቴሌኮም አገልግሎት እንዲያስፋፉ እንደሚያደርግ ገልጸዋል። ገጠር ስለሆነ ብቻ በማንኛውም ገጠር ውስጥ ለሚደረግ ኢንቨስትመንት አንሰጥም። የምናደርገው ምንድን ነው? በትክክል አካባቢዎች ይለያሉ። ፈጽሞ አገልግሎት ያላገኙ ወይም ደግሞ በቂ አገልግሎት ያላገኙ ተብለው ይለዩ ይችላሉ። እነዛ አካባቢ አዋጭ አይደለም፣ ኦፕሬተሮቹ እዛ ገብተው ኢንቨስት አድርገው ሪተርን ኦን ኢንቨስትመንት ማግኘት አይችሉም ብለን ለለየናቸው ጣቢያዎች ወይም አካባቢዎች ነው ይህንን ፈንድ የምናደርገው ማለት ከዓለም ባንክ የተገኘው የበጀት ድጋፍ 80 ሚሊዮን ዶላር መሆኑን ኢንጂነር ባልቻ ገልጸው በዚህ በጀት በጦርነት የተጎዱ መሰረተ ልማቶችን ከመጠገን በተጨማሪ በስደተኞች መጠለያዎች አካባቢ የቴሌኮም አገልግሎት የማስፋፋትና ኢትዮጵያን ከጎረቤት ሀገራት ጋር የሚያገናኙ ዓለም አቀፍ መስመሮችን አቅም የማሻሻል ስራዎችም እንደሚከናወኑ አስታውቀዋል። በቀጣዮቹ ሁለት ዓመታት ከኢትዮ ቴሌኮም እና ሳፋሪኮም በተጨማሪ ሦስተኛ የቴሌኮም አገልግሎት አቅራቢ ድርጅት የኢትዮጵያን ገበያ እንደሚቀላቀልም ዋና ዲሬክተሩ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። አድማጮቻችንና ተመልካቾቻችን፣ ቀጥሎ ደግሞ የአሜሪካን ምርጫ የተመለከቱ ዘገባዎች ወደ እናንተ ይደርሳሉ። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ሕዳር አምስት ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪካዋ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። አለም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዚዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪኦኤ አማርኛ ትግርኛና አፋን ኦሮሞ መሰናዶዎችን ምርጫው ያደርጉ የቪኦኤ አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማህበራዊ መገናኛ ገጾቻችን በመከታተል ይችላሉ። በአሜሪካ ምርጫ ዋና ዋና ጉዳዮች ምንድን ናቸው? በምሽቱ የአሜሪካ ምርጫ ከተመለከቱት ዘገባዎቻችን አንደኛው ትኩረቱን የሚያደርግበት ነው። በአሜሪካ ምርጫ በአገሪቱም ሆነ በተቀረው ዓለም ላይ አንድምታ ይኖራቸው? ጉዳዮች ይነሳሉ። የኢኮኖሚ፣ የፍልሰተኞች፣ የውጭ ጉዳይና የመከላከያ ጉዳዮች ከሚጠቀሱት ፖሊሲዎች ውስጥ ናቸው። በተጠቀሱትም ሆነ በሌሎች ጉዳዮች ላይ ሁለቱ እጩዎች ዶናልድ ትራምፕና ካማላ ሃሪስ የሚለያዩት በምንድን ነው? ጉዳዮች ውስጥ በተቀረው ዓለም ሆነ በአፍሪካ ቀንድ ላይ የሚኖራቸው ተጽዕኖ ምን ይሆን? ባልደረባችን እንግድ ወልዴ በጆርጂያ ስቴት ዩኒቨርሲቲ ፕሪሜትር ኮሌጅ የፖለቲካል ሳይንስ ተባባሪ ፕሮፌሰር የሆኑትን ዶክተር ፋሲል ቸርነትን ጋብዞ አነጋግሯቸዋል። እንደሚከተለው ላይ ይቀርባል። ለዚህ ውይይት የተባበሩኝ ዶክተር ፋሲል ቸርነት በጆርጂያ ስቴት ዩኒቨርሲቲ በፔሪሜትር ኮሌጅ የፖለቲካ ሳይንስ ፕሮፌሰር ናቸው። ዶክተር ፋሲል ከረጅም የስራ ቀን ውሎ በኋላ አመሻሽ ላይ ነው የተገናኘ ነው፣ ስለ ጊዜው አመሰግናለሁ። አመሰግናለሁ። በዚህ ምርጫ የሚነሱት ዋና ዋና ጉዳዮች ፖሊሲዎች ምንድን ናቸው የሚለውን ነው ከነዚህ ውስጥ ለምሳሌ የፍልሰተኞች ጉዳይ የኢሚግሬሽን ጉዳይ አለ፣ የኢኮኖሚ ጉዳይ አለ፣ የውጭ ፖሊሲ ጉዳይ አለ፣ የጤናም ጉዳይ አለ። እነዚህ ጉዳዮች በሁለቱ ፓርቲዎች በትረምፕ የሚሆን በካማላ ሃሪስ ወገን ይነሳሉ። ሲነሱም በተለያየ መልክ ነው የሚነሱት እና ምናልባት በእያንዳንዶቹ ጉዳዮች ላይ እያንዳንዱ ፓርቲ ምንድን ነው የሚለው፣ ልዩነታቸው ምንድን ነው፣ ተመሳሳይነት እስካላቸው ምንድን ነው የሚለውን በዚህኛው አጭር ክፍል እንዳስሳለን። ከፍልሰተኞች ጉዳይ መነሳት እንችላለን። ዋና ጉዳይ በመነሳት ላይ ያለው ምሱ ስለሆነ ጥሩ። እንግዲህ እንደው በአጭሩ ለአድማጭ እንደሚገባ ለማድረግ ሁለቱ ፖለቲካል ፓርቲዎች መሰረታዊ የሆነ ልዩነት አላቸው። በፓርቲ ፕሮግራም ደረጃ እንግዲህ የሪፐብሊካኑ ፓርቲ ፍሪ ኢኮኖሚ፣ ማርኬት ኢኮኖሚ፣ የመንግስት ደግሞ በኢኮኖሚው ውስጥ ያለው ኢንቮልቭመንት ወይም ደግሞ ጣልቃ ገብነት በጣም ቢያንስ እንዲያውም ቢቀር ደስ ይላቸዋል። ማህበራዊ ጉዳዮች ላይ በተመለከተ ደግሞ መንግስት ጠለቅ ያለ አቋምና ሚና ተጫውቶ እነዚህን ኮንሰርቬቲቭ የሆኑትን የእሴቶች እንዲያስረግጥ ቢሳተፍ ደስ ይላቸዋል። ሁለተኛ ነገር ደግሞ ለስቴቶች ከፌዴራል ገቨርንመንቱ ይልቅ ስቴቶቹን ሞር ፖለቲካል አብዛኛው በዛ ያለ ፖለቲካ ፓወር ወደዛ እንዲሆን ይመርጣሉ። ከሞላ ጎደል ይሄ ነው። ዴሞክራቶቹን ደግሞ ብና በሶሽ ኢኮኖሚክ ጃስቲስ አካባቢ ፓርቲ ፕሮግራማቸውን ነድፈው እሱ ላይ ይሰራሉ። በሴቶች መብት ላይ፣ በጌይስ ሌዝቢያንስ፣ ኤልጂቢቲ ኮሚዩኒቲ በዚህ ላይ ደግሞ መንግስት በነዚህ ነገሮች ዙሪያ ለሚሰራ ፕሮግራም ጠለቅ ያለ ተሳትፎ እንዲኖረው ይፈልጋሉ። አሁን ያንን እንደ መሰረታዊ ሀሳብ እንያዝና ከዛ በመነሳት ኢሚግሬሽን፣ ፍልሰት እንዳልከው በተመለከተ የሪፐብሊካኑ ፓርቲ ሁለቱም ፓርቲዎች በነገራችን ላይ እልባት እንዲያገኝ ይፈልጋሉ፣ የዚህ የኢሊጋል ፍልሰት በተለይ ጉዳይ። ነገር ግን እንዴት ነው የምንፈጽም የሚለው ላይ ይለያያሉ። አንደኛ የፕሬዚዳንት ትራምፕን ፖሊሲ ባለፈውም በነበሩ በስልጣን ላይ በነበሩበት ጊዜ ብናይ በጣም ስር ነቀል የሆነ ፖሊሲ ነው። ይህን የምለው ለምንድን ነው? አንደኛ በአብዛኛው እዚህ ሀገር በተዘዋዋሪ መንገድ የገቡትን በህገወጥ በሙሉ መልሼ ያስወጣለሁ። ይህንን ለማድረግ ደግሞ ናሽናል ጋርዱንም ቢያስፈልግ ሚሊተሪውንም ተጠቅሜ ተግባራዊ ያደርጋለሁ ይላሉ። ሁለተኛ ደግሞ በርዝ ራይት ሲቲዝንሽፕ ማለት በትውልድ የሚመጣ የዜግነት መብት፣ እሱን ደግሞ አስቀራለው የሚል አቋም አላቸው። እንግዲህ ይሄ ጠንከር ያለ አቋም ነው። በዛኛው በኩል ደግሞ ዴሞክራቶችን ወይም ደግሞ ቫይስ ፕሬዚደንት ሃሪስን አቋም ብታይ ኮምፕሪሄንሲቭ የሆነ አጠቃላይ የሆነ ኢሚግሬሽን ፖሊሲ ማውጣት እንደሚያስፈልግ ያም ደግሞ አንደኛው ነጥቡ ምንድን ነው? ፓስ ቱ ሲቲዘንሽፕ እንዲኖር እዚህ ሀገር ብዙ ለቆዩ ሰዎች ሀገራችን ብለው ብዙ ዓመት ቆይተዋል። ሪጋድለስ እንደ አምኔስቲ ነገር እንዲኖር የሚጠቁም ፖሊሲ አላቸው። እና ዋናው ነገር ግን ያው ይሄ ነገር ችግሩ ስር ሰደድ ስር የሰደደ ና የቆየ በመሆኑ በአንድ ቀን ወይም በአንድ ወር የሚቃለል ነገር አይደለም። ስለዚህ ጠለቅ ያለ እንትን ወስዶ እርምጃ ወስዶ ማሰብ ያስፈልጋል የሚልም አቆም አላቸው። ወደ ውጭ ጉዳይ ፖሊሲው እንሄድ። ምናልባት ሌላ የዓለም አቀፍ ተጽዕኖን በተመለከተ በምናነሳበት ወቅት በሌላ ክፍል እናነሰዋለን። ግን ለጊዜው በአጭሩ የውጭ ፖሊሲውን በተመለከተ የሁለቱ ፓርቲዎች ልዩነት አሁን እየተካሄደ ባለው መካከለኛው ምስራቅ በዩክሬን እየተካሄደ ካለው ጦርነት አንጻር ብናነሳው በመሰረታዊ ደረጃ ሁለቱም ፓርቲዎች ብዙ አይራራቁም። የአሜሪካንን ብሔራዊ ጥቅም በማስጠበቅ ደረጃ ግን በየት በኩላው እንዴት ነው የምናስጠብቀው የሚለው ላይ ይለያያሉ። ዴሞክራቲክ ፓርቲው እንዲሁም የዴሞክራቲክ ፓርቲ ውጪ ቫይስ ፕሬዚደንት ሃሪስ ፖሊሲያቸው በመልቲላተራሊዝም ማለትም ከወዳጅ ሀገሮች ጋር ከሌሎችም ሀገሮች ጋር ኢንተርናሽናል ፕላትፎርም መድረኮችን በመጠቀም ግጭቶችን ለመፍታት እንደዚሁም ደግሞ ሌሎችንም ድንበር ዘለል የሆኑ ጉዳዮችን በአንድ ላይ ተሰባስቦ መፍትሄ ማስገኘትን የሚለውን ነገር ይመርጣሉ። በዚህ በኩል ደግሞ ስናይ ፕሬዚደንት ትራምፕ ከዚህ በፊትም ሁለት ሺህ አስራ ስድስት እስከ ተመርጠው ካለ በኋላ ያደረጉትን ብናይ አንደኛ ነገር በዩክሬንን ጦርነት በተመለከተ ዩሮፓውያኖቹ በጣም የሚፈሩት ነገር ምንድነው? አሜሪካን የነሱን ደንን ለማስጠበቅ ብዙ ዋጋ እየከፈለች ነው ያለችው እና ለአሜሪካ የሚመጣ ጥቅም የለም። ስለዚህ እኔ ብመረጥ ከኔቶ እወጣለሁ ወይ ደግሞ ሁለተኛ ደግሞ ይሄንን ጦርነት የዩክሬንን ጦርነት በአጭር ጊዜ ውስጥ በድርድር ለመፍታት ቃል ገባለሁ ብለዋል እና ይሄ በፖሊሲ ደረጃ እንግዲህ ከሃሪስ ፖሊሲ ጋር ስታነጻጽበው ሃሪስ ያልተቆጠበ ድጋፍ ለዩክሬን መንግስት ለመስጠት ከወዲሁ ቃል ገብተዋል እና እዚህ ላይ በጣም ይለያያሉ ከዛ በተረፈ ወደ መካከለኛው ምስራቅ ብትሄድ ሁለቱም ለእስራኤል ያላቸውን ታማኝነት ገልጸዋል በተለያየ መድረክ ላይ እንዲያውም ፕሬዚደንት ትራምፕ በመጀመሪያው ዙር ስልጣን ላይ በነበሩበት ወቅት የአሜሪካን ኤምባሲ ኢየሩሳሌም ውስጥ እንዲሆን የሚል አቋም ወስደው ይህንንም ተግባራዊ አድርገዋል ለተያለው በቱ ስቴት ሶሉሽን በሚለውም አያም ነው። ዴሞክራቶቹ ግን ፓለስታይን እና እስራኤል ጎን ለጎን አብረው መኖር ይችላሉ እና የማንኛውም እርቅና ድርድር ውጤት መሆን ያለበት የቱ ስቴት ሶሉሽን የሚለው ነገር ነው በሚል የተስማሙበት ፖሊሲ ይኖራቸዋል ማለት ነው። አንዱ ሌላው የሚነጋገሩበት እና ምናልባት የሚከራከሩበት ጉዳይ ከቻይና ጋር ያለው ጉዳይ ነው በተለይም በንግድ በታሪፍ እና መሰል ጉዳዮች በተመለከተ ከዛስ አንጻር የአንዱ ፓርቲ ወይም የሌላው ፓርቲ ማሸነፍ ከቻይና ጋር ስለሚኖረው ግንኙነት የሚያስከትለው ተጽዕኖ ምን ይሆናል እንግዲህ በኢኮኖሚው አካባቢ የዴሞክራቲክ ፓርቲው ወይም ደግሞ የቫይስ ፕሬዚደንት ሃሪስ ፖሊሲ በአብዛኛው ምንድን ነው፣ በእነዚህ ድንበር ዘለል በሆኑ አንዳንድ የጋራ ሁኔታዎች ላይ ተነጋግረን መስራት እንችላለን። ከቻይና ጋር በሂውመን ራይት ሰብአዊ መብት መደፈር በመሳሰሉ ጉዳዮች ላይ ግን ጠበቃ ያለ እርምጃ ወስደን ቻይናን መጫን አለብን የሚል አቋም አላቸው። ፕሬዚደንት ትራምፕ ደግሞ ለዚህ ሁሉ መንስኤ ለዚህ ሁሉ የኢኮኖሚክ ችግር መንስኤው ቻይና ስለሆነች ታሪፍ በመጫን ወደዚህ ሀገር የሚገቡትን ማንኛውም የሸቀጦችም ሆነም ለማስቆም ይቻላል። የአሜሪካንን አምራቾች ለመጠበቅ ለማለት ነው፣ የአሜሪካን ኩባንያዎችን ለመጠበቅ። ኮምፒቲሽኑ እየተባባሰ መጥቷል። አሁን ቻይና በኢኮኖሚ እያደገች የመጣች በማስ ፕሮዳክሽን ብዙ ነገር በመንግስት እርዳታ በመንግስት ድጎማ ብዙ ኩባንያዎች አሏቸው። በዛ በኩል የሚያደርጉት የኢኮኖሚክ እንቅስቃሴ ለአሜሪካ እንደ ስጋት ነው የሆነና ለዚህ ሶሉሽን ነው ብለው የሚያምኑት ታሪፍ መጫን ነው እና ታሪፍ ስንጭን፣ ያው ችግሩ ደግሞ ቫይስ ፕሬዝደንት ሀሪስ እንደሚያነሱት በኮንሱመሩ ላይ የዋጋ ጭማሪ ያመጣል እና ይሄ ለአቭሬጅ በአማካይ ለሚኖር አንድ አሜሪካዊ ቤተሰብ በትንሹ እስከ አራት ሺህ ዶላር ድረስ በዋጋ ጭማሪ ያመጣል የሚል ሀሳብ አላቸው እና ታሪፍ እንደ ሶሉሽን መሆን የለበትም የሚል አመለካከት አላቸው። የኢኮኖሚን ጉዳይ ካነሳን ወደ ሀገር ውስጥ እናምጣው እና ወደ ሀገር ውስጥ ስር ወደዚህ ወደ አሜሪካ ማለት ነው። በዚህ በሀገር ውስጥ ደግሞ ብዙ የኢኮኖሚ ችግር እንዳለ ይታወቃል። ሁለቱም ፓርቲዎች በየግላቸው ያንን ችግር የሚፈቱበትን መንገድ ፖሊሲ ሲያስተዋውቁ ሰንብተዋል እና እነዛን በመጠኑ ብነካካቸው እንግዲህ የዴሞክራቶቹ ምንድን ነው ለአብሬጅ የአሜሪካ በተሰብ አሁን ያለው የኑሮ ውድነት፣ የዋጋ ግሽበት፣ የዋጋ መናር በጣም ህይወታችንን አደጋች ህይወቱን አደጋች እየሆነ እንዳመጣው እናምናለን እና ይህንን ለመቅረፍ የሚያስችል የተለያዩ ፖሊሲዎች እንቀርጻለን ነው የሚሉት። አንደኛው ፖሊሲ ምንድን ነው? በዝቅተኛ ገቢ ለሚተዳደሩት ሰዎች ከመካከለኛ ገቢ ጀምሮ የታክስ ብሬክ እንሰጣለን፣ የታክስ ካት እንሰጣለን ነው የሚሉት። ሁለተኛ ነገር ደግሞ ሌሎቹ እነዚህ የጤናን ጉዳይ በተመለከተ የአፎርደብል ኬር ወይም የኦባማ ኬር ፕላን በስፋት ማጠናከር እና ተጠቃሚን ማብዛት እንዲሁም ደግሞ በትምህርት አካባቢ የተለያዩ ድጎማዎችን ማድረግ የሚል ፖሊሲ አላቸው። እንግዲህ ይህ ኦቨሮል በኢኮኖሚ ላይ ጥሩ እንድምታ እንዲኖረው ማለት ነው። ምክንያቱም በአሁኑ ሰዓት ኢኮኖሚውን በተመለከተ አብዛኛው አሜሪካዊ መራጭ በምርጫ ቅኝት እንደሚታየው ፕሬዚዳንት ትራምፕ እንዲያውም የተሻለ ሶሉሽን አላቸው ብለው ያምናሉ። እንግዲህ በተደጋጋሚ በተደረገ ፖሊንግ ማለት ነው። ስለዚህ የዚህም ፍራቻ ይመስላል ዲሞክራቶቹ ሁሉንም ፖሊሲ የሚያመላክቱት ወደ አብሬጅ አሜሪካን ወይም ደግሞ ለመካከለኛ እና ከዛ በላይ ገቢ ላለው ሰው ኢኮኖሚው የመጣውን ግሽበትና የዋጋ መናር የኑሮ ውድነትን ሊያስቀንስ የሚችል ፕሮግራም መፍጠር እንችላለን ነው የሚሉት። በአንጻሩ ደግሞ ፕሬዚደንት ትራምፕ ከዚህ በፊትም አድርገታል ለ በጣም ከፍተኛ ገቢ ላላቸው ሰዎች፣ እንዲሁም ለኩባንያዎች የታክስ ብሬክ የመስጠት ፕሮግራም ከዚህ በፊትም አድርገውታል በ2017። እና እሱ ምንድነው ትሪክል ዳውን ኢኮኖሚ የሚሉት እምነት ነው እንግዲህ እነዚህ ሰዎች የገንዘብ ታክስ ብሬክ ሲሰጣቸው ሬጉላተሪ ኤጀንሲዎቹን ደግሞ በኢኮኖሚ ውስጥ ያላቸው ሚና ስንቀንስ ቢዝነሶቹ የበለጠ ምርታማ ሊሆኑ ይችላሉ እና የዛ ውጤት ደግሞ ማንኛውም አሜሪካዊ ለአብረጅ ሰው ጥሩ እንድምታ ይኖረዋል የሚል እምነት ነው። ግን ቫይስ ፕሬዚደንት ሀሪስ ደግሞ በአንጻሩ ይሄ ጉዳይ ታክስ ብሬክስ ለላይኛው የገቢ ከፍተኛ ገቢ ላላቸው መስጠቱ ከዚህ በፊትም ታይቷል፣ ምንም ጥቅም የለውም ተመልሶ ገንዘቡ ኢንቨስትድ አልሆነም እና ሌላ ስራም አልፈጠረም ሌላ ኦፖርቹኒቲም አልፈጠረም እና ዋጋ የለውም የሚል እምነት ነው ያላቸው። የውጭ ግንኙነቱን እያነሳን ወደ ኢኮኖሚው ስለገቡ በዛውም የኢኮኖሚን ጉዳይ የሀገር ውስጥ ኢኮኖሚን ጉዳይ ለአንሳ ብዬ ነው እንደገና ወደ ውጭ ፖሊሲ መልሰታለው። ዶክተር ፋሲል የአድማጮቻችን መሰረት ወደ ሆነው ወደ የአፍሪካ ቀንድ ኢትዮጵያን ጨምሮ በዛ ቀጠና ውስጥ የአንዱ ፓርቲ ወይም የሌላው ፓርቲ መመረጥ የሚያመጣው እንደምታለው ወይ ካለስ ምንድን ነው? በፖሊሲ ደረጃ ሁለቱ ፓርቲዎች በውጭ ጉዳይ ሁኔታ ላይ ብዙም አይለያይም። አፍሪካን በተመለከተ ለረጅም ጊዜ ሲካሄድ የነበረው ምንድን ነው? ዲሞክራሲ የዲሞክራሲ አገዛዝ እንድታሰፍሩ የሰብዓዊ መብት መዳፈር እንዲቆም የሚል ከንግግር ያልበለጠ የፖሊሲ አቅጣጫ ሁልጊዜ ሲነገር ይደመጣል። በዛ ላይ ደግሞ የዛሬ ሶስት አራት ዓመት ፕሬዚደንት ባይደን ለብዙ አፍሪካ ሀገሮች የገቡት ቃል አለ። ይህም ምንድን ነው? በተባበሩት መንግስታት ሴኪሪቲ ካውንስል ውስጥ የአፍሪካ ሀገሮች አብዛኛው ወንበር የነበራቸው ወንበር እንዲጨመር እና በቪቶ ፓወርም ደረጃ የሚሰጡበትን የሚያገኙበትን መንገድ አመቻቻለ ብለው ቃል ገብተው ነበር። ግን አንዱም የሆነ ነገር የለም። በቅርቡ በነበረ በተባበሩት መንግስታት ውይይት ላይም ተነስቶ ይሄ ነገር እልባት አላገኘም። ፕሮሚሳቸውንም አልጠበቁም። ስለዚህ ከኢትዮጵያም ጋር ያለው ልጅነት እንደ ሌሎች ሀገሮች በሴኪሪቲ ደረጃ አፍሪካ ቀንድ አካባቢ ያለው የሴኪሪቲ ሁኔታን በተመለከተ ከዚህ በፊት ከኢትዮጵያ ጋር የሴኪሪቲ ግንኙነት አሜሪካ ነበራት በኢህአዴግ ጊዜ። ከዛም በኋላ ደግሞ ይሄ የሬድሲ መተላለፊያ ስትራቴጂክ የሆነ የውሃ መንገድ ስለሆነ እንዲያውም የዓለም አይ ናይንቲ ፋይቭ ተብሎ ነው የሚታወቀው። በዛ በዛ የተነሳ በሴኪሪቲ ጉዳይ አካባቢ ሌላው እንግዲህ ምንድን ነው እርዳታ፣ ቤዚክ እርዳታ በኢኮኖሚ ደረጃ፣ በጤና በምናምን የሚሰጠው አለ። ከዛ በተረፈ ምንም ጠለቅ ያለ ኮሚትመንት ከሁለቱም አቅጣጫ የሚታይ አይመስለኝም። የሚመጣውም ለውጥ የዛን ያህል የጎላ ሊሆን አይችልም። በአሁን እየታየ ባለውስ በኢትዮጵያ በሶማሊያ እና በኤርትራ እንዲሁም በግብጽ መካከል የሚታየው የውጭ ጉዳይ ችግርን በለው በዛስ ላይ የሚያመጣው የአንዳቸው ወይም የሌላኛው መመረጥ ችግሩን ሊፈታ ወይም ችግሩን ሊያባብስ ይችል ይሆን? እንግዲህ ማየት ያለብን ነገር ግብጽ ለአሜሪካን የመካከለኛው ምስራቅ ፖሊሲ እንደ መልህቅ ናት። ከእስራኤል ቀጥሎ ወደ አንድ ነጥብ ሶስት ቢሊዮን ዶላር እርዳታ በዓመት ታገኛለች። የሲሲ መንግስት የሚፈጽመውንም የሰብአዊ መብት ጉድለት ወይም ሌላም ሌላም ነገር ብዙም አጠንክረው አይቃወሙትም። ምክንያቱም እንዳልኩህ በመካከለኛው ምስራቅ ላለው ፖሊሲ ግብጽ የምትጫወተው ሚና ከፍ ያለ ስለሆነ የእሷን ጥቅም ከማስጠበቅ የራቀ ብዙ ነገር ሊኖር አይችልም። ባለፈውም በትራምፕ አድሚኒስትሬሽን ይሄድን ግድብ በተመለከተ የነበረው ድርድር ላይ ወደ ግብጽ አድሏዊ የነበረ ፖዚሽን ነበር የአሜሪካን መንግስት የያዘው እና ከዚህ አንጻር ነው እንግዲህ የማየው የኢትዮጵያ ጠቃሚነት ከግብጽ አንጻር በጣም ብዙ የጎላ አይደለም፣ እና ይሄ ደግሞ የሚያመጣውን ድብታ የግብፅን መንግስት ብሔራዊ ጥቅም የማስጠበቅ ነገር ሊኖር ይችላል ብዬ አምናለሁ። ዶክተር ፋሲል ቸርነት በዚህ በተያያዝነው ምርጫ የሚታዩ ዋና ዋና ጉዳዮች እና ፖሊሲዎችን እንዲሁም ዓለም አቀፍ አንደምታውን በተመለከተ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ። በአሜሪካ ምርጫ የሚነሱ ዋና ዋና ጉዳዮችን በተመለከተ እንግዲ ወልዴ ከእንግዳው ጋር ያደርጉትን ቆይታና ተካትላኝ የተመለስነው እንግዳውና እንግዱን አመሰግናለሁኝ። ቀጣዩ የአሜሪካ ምርጫ የተመለከተው ዘገባችን ደግሞ ወጣቱ መራጮችን ይመለከታል። በአሜሪካ ፕሬዚዳንታዊ ምርጫ የሚሳተፉት ወጣቶች መራጮች ጄንዚ በሚል መጠሪያ ይታወቃሉ። ከ18 እስከ 27 ባለው የዕድሜ ክልል ገደማ ውስጥ ይገኛሉ። እንዴት መምረጥ እንደሚችሉ ከመማር ጀምሮ ከቤት ቤት እየዞሩ ድጋፍ ማሰባሰብ ተግባራት ድረስ ብዙዎች የምርጫው የሲቪክ ሂደት አካል እየሆኑ ነው። ላውሬል ቦማን ያጠናቀረችው ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። በራክቪል ሜሪላንድ ውስጥ የሞንጎመሪ ኮሌጅ የተማሪ መሪዎች በቅርቡ የድምፅ መስጫ ናሙናዎችን ያካተተ የመራጮች ትምህርትን የሚመሩ ተጋባዥ የምርጫ አስፈጻሚዎች የተገኙበት ምስለ ምርጫ ስነ ስርዓት አከናውነዋል። ለህዳሩ የአሜሪካ ፕሬዚደንታዊ ምርጫ ተማሪዎቹን ዝግጁ ለማድረግ የተደረገ ጥረት ነው። ብሪትኒ ግሪን የምስለ ምርጫው ልምምድ አስተባባሪ ናት። የዛሬው ክንውን ዓላማ ስለ መራጮች ትምህርት እንዲሁም ሰዎች ጣቢያዎቹን እንዲያዩ ማስቻል ነው። በምርጫ ጣቢያዎች የሚጠብቃቸውን ቀድመው እንዲመለከቱም ያግዛል። አካያን ዳማን ግን የመሰሉ ተሳታፊዎች አመስጋኞች ይመስላሉ። ለመጀመሪያ ጊዜ ድምፅ መስጠት ምን አይነት ስሜት እንደሚኖረው ለማየት ሻለው። በፕሬዝዳንታዊ ምርጫ ላይ ድምፅ ሰጥ የመጀመሪያ ነው። ሂደቱንም ለማየት ፈልጋለሁ። እኒ ወጣት መራጮች የተለያዩ ጉዳዮች ያሳስቧቸዋል የሀገሪቱን የብድር ሁኔታ የሚመለከቱ የፋይናንስ ጉዳዮች። ጉዳዩን ያን ያህል አልተረዳሁትም። ስመለከተው ግን ትልቅ ቁጥር ይመስላል። ለምን ይህን ያህል ቁጥሩ እንዳሻቀብ አልገባኝም። የአየር ንብረት ለውጥ ጉዳይ ቁልፍ ይመስለኛል። የስነ ተዋልዶ መብትም ጭምር ለብዙ ሰዎች የአሜሪካ ሚና በዓለም ላይ በተለይ ለወጣት መራጮች በጣም አስፈላጊ ጉዳይ ነው ብዬ አስባለሁ። በሪፐብሊካኑ ዶናልድ ትራምፕና በዲሞክራቷ ካማላ ሀሪስ መካከል በሚደረገው የዩናይትድ ስቴትስ ፕሬዝደንታዊ ውድድር ላይ ቃለ መጠይቅ ያደረግናቸው አብዛኞቹ ተማሪዎች ለማን እንደሚመርጡ ይፋ አላደረጉም። ሆኖም የዲሞክራቱ ጠንካራ ድጋፍ ይዞታ ሆኖ የቆየው የሜሪላንድ ግዛት ድምፁን ለሃሪስ ይሰጣል ተብሎ ይጠበቃል። የጆርጂያ ወጣት ሪፐብሊካን መሪ ዣክሊን ሃረን ለሪፐብሊካን እኩዮቿ የትኞቹ ጉዳዮች ቁልፍ እንደሆኑ ጠየቅናት። አብዛኞቹ ኢኮኖሚያዊ ጉዳይ እንደሆነ ነገረችን። ከመኖሪያ አስቤዛና ጋዝ ዋጋ ከመቼውም ጊዜ በላይ መናር ጋር በአሁኑ ጊዜ ለመኖር እና ቤተሰብ ለመመስረት ውድነቱ የማይቀመስ ሆኗል። የምርጫ ዘመቻዎች በምን መልኩ ነው ወጣት መራጮች ሊደርሱ የሚችሉት? የጄን ዚ መራጮችን በስልክ ባንክ አሊያም በስልክ ጥሪ ለማግኘት አይቻልም። የዚህ ምክንያቱ የተሳሳተ ጥሪን የሚገድቡ መተግበሪያዎችን ስለሚጠቀሙ አሊያም የማያውቁትን ቁጥር ስለማያነሱ ነው። የማህበራዊ ሚዲያ ትውልዶች ነን። የምንፈልገው ሁሉ በማህበራዊ መገናኛዎች ላይ አለ። ዜናዎችንም የምናገኘው ከማህበራዊ መገናኛዎች ነው። ዲሞክራቱ የማህበራዊ ሚዲያ ተጽዕኖ ፈጣሪ ሃሪስዝን በቀደመው ሐሳብ ይስማማል። በዋነኛነት ለወጣቶች ዋና የዜና መተግበሪያ ቲክቶክ ነው ላለው ያ የኔ ዋና መድረክ ነው። አቀራረቡ ከወጣቶች ጋር የሚዋሃድ ስለሆን ይመስለኛል። በቲክቶክ ላይ የሚታዩ አብዛኞቹ የዜና ጨረፍታዎች ከ30 እስከ 60 ሰከንድ ርዝመት አላቸው። በሌላው ገጽ በሄርዶን ቨርጂኒያ የካማላ ሃሪስ ደጋፊ የሆነችው ካሜላ አልፎንዞ ሜዛ ሰዎች ለጨዋ ድምፅ እንዲሰጡ ለማበረታታት ከቤት ቤት በመሄድ ትቀሰቅሳለች። ሁልጊዜ በሩን የሚከፍቱ ሰዎች አይገኙም፣ እሷ ግን ትጠብቃለች። ሐሪስ በፕሬዝደንታዊው ውድድር ፕሬዝደንት ጆ ባይደንን መተካታቸው ለወጣት ዴሞክራቶች አበረታሽ ነበር ትላለች። ምክትል ፕሬዝዳንቷ እጩ ከሆኑ በኋላ ከፍተኛ የጉልበትና የጉጉት ለውጥ ተመልክቻለሁ። ካሚላ ከ40 ሚሊዮን በላይ መራጮችን የያዘው የጄንዚ መራጮች ቡድን በፕሬዚደንታዊ ምርጫ ወቅት ትልቅ ልዩነት እንደሚፈጥር ታምናለች። ዩናይትድ ስቴትስ ጥቅምት 26 2017 ዓ ም በአውሮፓውያኑ ኅዳር 5 ለምታካሄደው ምርጫ በመዘጋጀት ላይ ነች። ምርጫው በታሪኳ ወሳኝ ከሆኑ ምርጫዎች መካከል አንዱ ነው። በዚህ ምርጫ የቀድሞ ፕሬዚዳንት ዶናልድ ትራምፕ ክሶች ያሉባቸው ቢሆንም ዳግመኛ ወደ ስልጣን ይመለሱ ይሆናል። ዓለም ደግሞ ካማላ ሀሪስ የአሜሪካ የመጀመሪያዋ ሴት ፕሬዚዳንት ሆነው ይመረጡም ይሆናል። ምርጫው እየተቃረበ ነው። በምርጫው ዙሪያ ውይይቶች፣ ዘገባዎች፣ ትንታኔዎች እንዲሁም ስለ ምርጫው ሂደት የሚያብራሩ መረጃዎችን፣ የእጩ ተፎካካሪ ንግግሮችና የፖለቲካ ይዘቶችን የሚመለከቱ ቅንብሮችን በአሜሪካ ድምፅ የአማርኛ ትግርኛና አፋን ኦሮሞ ዝግጅቶች ይከታተሉ። እጅግ በጉጉት ለሚጠበቀው ምርጫ መረጃዎችን ለማግኘት የቪዮ አማርኛ ትግርኛና አፋን ኦሮሞ መሰናዳዎችን ምርጫው ያደርጉ የቪኦኤን አማርኛ ትግርኛና አፋን ኦሮሞ ስርጭቶች በዌብሳይቶቻችንና በማኅበራዊ መገናኛ ገጾቻችን ለመከታተል ይችላሉ። የምሽቱ የአሜሪካ ድምፅ የአሜሪካን ምርጫ የተመለከቱ ዘገባዎቻችን እነዚህ ናቸው። በቀጣዮቹ ቀናትም የአሜሪካን ምርጫ የተመለከቱ ዘገባዎችና ትንታኔዎች ወደ እናንተ መድረሳቸው ይቀጥላሉ። ለአሁኑ ዝግጅታችን ከማጠናቀቃችን በፊት በምሽቱ ቀደም ብሎ የቀረቡላችሁን ዓለም አቀፍ አብያቢ የዜናዎችን ላስታውሳችሁ ወደ ናንተ ላድርስ። ኤለን መስክ ለመራጮች በሚሰጡት የሚሊዮን ዶላር ስጦታ ጉዳይ ለቀረበባቸው ክስ ችሎት ሳይገኙ ቀሩ። መስክ የፊታችን ጥቅምት 26 ከሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ አስቀድሞ ለመራጮች የሚሰጡትን አንድ ሚሊዮን ዶላር ስጦታ አስመልክቶ የቀረበባቸው ክስ ከሚሰማው የፔንስልቫኒያ ችሎት መክፈቻ ነው ሳይገኙ የቀሩት። ይህም ችሎት በመናቅ የመከሰስ አደጋ ሊደቅኑ እንደመቻሉም ተገልጿል። የሪፐብሊካኑ እጩ ዶናልድ ትራምፕን የሚደግፉት ቢሊነሩ ኤለን መስክ በትራምፕና በዲሞክራቷ እጩ ካማላ ሃሪስ መካከል ብርቱ ፉክክር ከሚታይበትና አንድ ሳምንት የማይሞላ ጊዜ ከቀረው ፕሬዚዳንታዊ ምርጫ አስቀድሞ ከፍተኛ መጠን ያለው ገንዘብ በስጦታ መልክ ለመራጮች የሚሰጡበትን ድርጊታቸው እንዲገቱ የፊላደልፊያ ወረዳ አቃቢ ላሪ ክራስነር ያቀረቡትን ክስ ከሚያወዳኛ ፊት ነበር እንዲቀርቡ ታዘው ነበረው። የጎርፍ አደጋ 158 ሰዎች ሕይወት ባጠፋበት ስፔን አስከሬን ፍለጋው ቀጥሏል። የአደጋ ጊዜ ሰራተኞች 155ቱ ከምስራቃዊ ቫሌንሽያ ግዛት ይሆኑባትና እስካሁን በተረጋገጡ መረጃዎች መሰረት በጠቅላላው የ158 ሰዎችን ሕይወት በቀጠፈው በስፔን በደረሰው ከባድ የጎርፍ መጥለቅለቅ አደጋ በህንጻ ፍርስራሽ ከተቀበሩትና ከጎርፍ ከወሰዳቸው ተሽከርካሪዎች ውስጥ የአስከሬን ፍለጋ ስራዎች ቀጥለዋል። አድማጮቻችን፣ በምሽቱ ወደ እናንተ ከደረሱት ዋና ዋና ዜናዎቻችን መካከልን ያስታወስኳችሁ የምሽቱ ዝግጅቶቻችን እነዚህን ይመስሉ ነበር። ፕሮግራሙ እየመራ አብሬያቸው ያመሽት አስማማየነው ነበርኩኝ። ሬዲዮ ስርጭቱን ሲመራ የነበረው ደግሞ ኤልያስ አስማራ ነበር። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። አብራችሁ ስለነበራችሁን እናመሰግናለን። ነገ በሌላ በላ ዝግጅት ወደ እናንተም እንመለስ ይሆናል። መልካም ምሽት ይላችሁ።